ሀሳቡን ብዙዎቹ እዚህ ጀርመን ሀገር ሲቃወሙና ሲተቹበት አሳልፈዋል። አንድ የቀድሞ ዲፕሎማት በአሁኑ ሰዓት በሙኒክ ከተማ የሚገኘው የጸጥታ ጥበቃ ጥናት ኃላፊ ሚስተር ቮልፍጋንግ ኢሽንገር ደግሞ በበኩላቸው ግሩም ሀሳብ ነው ብለው የሚኒስትሩን አስተያየት ደግፈው ብቅ ብለዋል። እንዲያውም ከዛ አልፈው ጠበብቱ ተራምደው ጉዳዩን በበለጠ ሰፋ አድርገን እንመልከተው ብለው ለየት ያለ አስተያየታቸውን ሚስተር ኢሽንገር ለጣቢያችን Nein, da muss man wirklich mal groß denken. ከገባንበት ችግር መፍትሄ ለመስጠት ሰፋ አድርገን በትልቁ ጉዳዩን መመልከት ይኖርብናል። እንደምች መድኃኒት ከበሽታው ለመዳን በትናንሽ ጠብታ ብቻ አልፎ አልፎ ከዚያና ከዚህ ከሚገኙት ጥቃቅን መረጃዎች ከዚያም ተነስተን በአውሮፓ ላይ የአንዣበበውን ከባድ አደጋ ከእንግዲህ መመልከት አይቻልም። ይህ ትልቅ እቅድን መንደፍንም ይጠይቃል። እኔ በበኩሌ ከገባንበት ችግር ለመውጣት አንድ ደ አሜሪካኖች ትልቅ የጸጥታ ድርጅት እንደ ኤፍ ቢ አይ አይነት በአውሮፓ ደረጃ የግድ ማቋቋም ይኖርብናል። አይ አይ የሀገር አስተዳደሩ ሚኒስትር የሚስተር ቶማስ ደሜዜር ሀሳብ በጠበብቱ እምነት ረጋ ተብሎ በደምብ ታስበውበት ሁሉ ማስተያየቱን መስጠት የሚገባበት አርስት እንደሆነም በቃለምልሳቸው ላይ ወረድ ብለው አስታውሰዋል። እግረ መንገዳቸውንም ሚስተር ቮልፍጋንግ ይሺንገር የጀርመንን ውስጣዊ ጸጥታ ያናጋሉ ተብሎ የሚጠረጠሩ የውጭ ሀገር ሰዎች ወደ መጡበት ወደ ሀገራቸው ተመልሰው መላክ እንዳለባቸውም አንስተው አስታውሰዋል። በአሁኑ ሰዓት እዚህ አውሮፓ አሳሳቢና አጠያቂ በሆነው በሰሜን አትላንቲኩ የጦር ቃል ኪዳን አባል አገሮችም ግንኙነት በኔቶም ላይ ጠበብቱ ሚስተር ኢሽንገር የግል አስተያየታቸውን አያይዘው ሰንዝረዋል። Ich habe eigentlich keine Zweifel, dass die Trump-Administration das das ይህ ከሆነ ደግሞ የአሜሪካን መንግስት ከአውሮፓ ጋር የሚያገናኘውን ትልቁን ግንኙነት በፖለቲካ ጀማሪዎች ስህተት ጥያቄ ውስጥ የሚያስገባው እርምጃም ይሆናል። እውነቱን ለመናገር የጦር ቃል ኪዳኑ ሕብረትና አንድነት አሜሪካኖች ለአውሮፓ ያበረከቱት ገጸ በረከት አይደለም። የእነሱን ቦታ በዓለም ደረጃ ቃል ኪዳኑ በትክክል ምን እንደሆነ የሚያስቀምጥላቸው መገልገያ መሳሪያቸው ነው። ይህም መንገድ ጥለው አሜሪካኖቹ ችላ ቢሉ ነገሩ የራስን እግር በጥይት እንደ መምታት ያህል ነው። በእኔ እምነት ይህን ሚስተር ትራምፕ ሳይረዱት ቀርተው የራሳቸውን እግር በጥይት መጥተው ራሳቸውን አደጋ ላይ የሚጥሉ ሰው አይመስለኝም። በመጨረሻም ስለ ፕሬዚዳንት ፑቲንና ስለ ፕሬዚዳንት ትራምፕ አንስተው ሚስተር ኢሽንገር የሁለቱ መሪዎች ለንግግር ዝግጁ መሆን ለአውሮፓም ይጠቅማል የሚለውን ለየት ያለ አስተያየታቸውን ወርውረው ጠበብቱ ተሰናብተዋል። ይልማ ኃይለ ሚካኤል ዶይቼ ቬለ ራዲዮ ጣቢያ ከበርሊን ከተማ